በሶማሊያ የእርስ በርስ ጦርነትና መንግስት አልባነት ምክንያት ከሁለት ሚሊዮን በላይ ሰዎች ተፈናቅለውና ተሰደው እንደሚገኙ የመንግስታቱ ድርጅት መረጃዎች ይገልጻሉ። በአሁኑ ወቅት ግን የመንግስታቱ ድርጅት ከሶማሊያና ኬንያ መንግስት ጋር በመተባበር የሶማሊያ ስደተኞችን በተለይ ከኬንያ በፈቃደኝነት ለመመለስ እቅድ አውጥቶ እየሰራ መሆኑን የመንግስታቱ ድርጅት የስደተኞች ኮሚሽን ኮሚሽነር ሚስተር አንቶኒዮ ጉተረስ አስታውቀዋል። ኮሚሽነሩ ስደተኞቹ ወደ ሶማሊያ የሚመለሱት የጸጥታ ሁኔታው አስተማማኝ በሆነባቸው ዘጠኝ አካባቢዎች መሆኑን ገልጸው ለዚህ እቅድ ማስፈጸሚያ በተጠራው የለጋሾች ስብሰባ የተገኘውን ገንዘብም አስታውቀዋል። ስብሰባ ምንም እንኳ በርካታ ሀገሮች እርዳታቸውን ገና ባያስታውቁም፣ ለጊዜው ግን 105.8 ሚሊዮን የውሮ እየተገኘ መሆኑን በደስታ ገልጻለሁ። ይህም በጠቅላላ ከሚያስፈልገን ገንዘብ 27 ከመቶ ሲሆን ፕሮግራማችንን በአስቸኳይ ለመጀመር ግን ያስችለናል ብለዋል። እስከሚቀጥለው የአውሮፓውያን ዓመት መጨረሻ ይዘልቃል የተባለው ይህ ስደተኞችን የመመለስ ፕሮግራም 135 ሺህ የሶማሊያ ስደተኞችን ከኬንያ የዳዳር የስደተኞች መጠለያ ጣቢያ ወደ ሶማሊያ ለመመለስ እያቀደ ነው። ለቅዱ ማስፈጸሚያ በድምሩ 500 ሚሊዮን ዩሮ የሚያስፈልግ ሲሆን ቀሪው ገንዘብ በቀጣይ ከለጋሾች ይገኛል ተብሎ ነው የሚጠበቀው። የአውሮፓ ህብረት የውጭ ጉዳይ ኃላፊ ወይዘሮ ሞገሪኒ በበኩላቸው ህብረቱ ለፕሮግራሙ መርጃ የሚሆን 60 ሚሊዮን ዩሮ የለገሰ መሆኑን ገልጸው ከእርዳታ ውስጥ 50 ሚሊዮን ለተመላሽ ስደተኞች ማቋቋሚያ፣ 10 ሚሊዮን ደግሞ ወደ አገራቸው ለመመለስ ላልቻሉት እና እዚያው ኬንያ ለሚቆዩ ስደተኞች መርጃ የሚውል መሆኑን አስታውቀዋል። የአውሮፓ ህብረት ይህንን ፕሮግራም የሚደግፈውና የሚረዳው ከራሱ የስትራቴጂ ጠቀሜታ አንጻር መሆኑን ወይዘሮ ሞገሪኒ ሲገልጹም ሀብረት ይህ እርዳታ ስጦታ ሳይሆን በራሳችን ስትራቴጂካዊ ጠቀሜታ ላይም አስተዋጽኦ ያለው ነው ምክንያቱም የሶማሊያን የስደተኞች ችግር መርዳትና ማቃለል በአካባቢው ሀገሮች ላለው ሰላምና ጸጥታም አስተዋጽኦ ስላለው ነው በማለት ፕሮግራሙ በዓለም ላይ የተከሰተውን የስደተኞች ቀውስ ለመቋቋም የሚደረገው አጠቃላይ ጥረት አካል ተደርጎ መታየት እንዳለበትም አስታውቀዋል። የሶማሊያ ጠቅላይ ሚኒስትር ሚስተር ኦማር አብድራሺድ አሊ የአውሮፓ ሕብረትና ዓለም አቀፉ ማህበረሰብ በሶማሊያ የተረጋጋ ሁኔታ እንዲፈጠርና የሶማሊያ ስደተኞችም ወደ አገራቸው እንዲመለሱ የሚያደርጉትን ጥረት አመስግነው መንግስታቸው ለእቅዱ ተግባራዊነትና ተመላሽ ስደተኞችንም ለመርዳትና ለመቋቋም ጥረት የሚያደርጉ መሆኑን አስታውቀዋል። ኛ እንደ መንግስት የሶማሊያ ስደተኞችን በፈቃደኝነት ወደ አገራቸውን ለመመለስ የተደረሰውን የሶስትዮሽ ስምምነትን ለመተግበር ዝግጁ ነን። ተመላሽ ስደተኞች ሸክም የሚሆኑበት ሳይሆን ለአገሪቱ እድገት አስተዋጽኦ የሚያደርጉበትን አካባቢ ለመፍጠር ጥረት ይደረጋልም በማለት የሶማሊያ ሁኔታም በፍጥነት እየተሻሻለ መሆኑን አስረድተዋል። የሶማሊያ ስደተኞችን ለመመለስ የሚደረገው ጥረት ከሀገሪቱ የፖለቲካ መረጋጋትና ሰላም ጋር የተያያዘ በመሆኑ በዚህ በኩል የሚደረገው ጥረት ተጠናክሮ መቀጠል እንዳለበት በስብሰባው በሰፊው ተወስቷል። ከሶማሊያ ተሰደውና ተፈናቅለው ከሚገኙት ከ2 ሚሊዮን በላይ ስደተኞች ውስጥ 420 ሺህ በኬንያ 250 ሺህ በኢትዮጵያ እና ሌላ 250 ሺህ ደግሞ በየመን እንደሚገኙ መረጃዎች ይጠቁማሉ። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ